You're with SBS Radio. Find more great stories in your language at sbs.com.au. Ka SBS Radio. Download the Madrigo Mulu programun and date madi ma thendemichilu na sbs.com.au/samhari kri ዶክተር አዲሱ ላሽተው በብሩኪንግስ ኢንስቲቱሽን ሪሰርች ፌሎ ናቸው። በቅርቡ ከዶክተር ሀይም ካሳ ጋር ሆነው በጋራ ለህትመት ባበቁት መጣጠፋቸው የታላቁ ህዳሴ ግንባታ በአፍሪካ ቀንድና አካባቢዋ ምጣኔ ሀብታዊ መስተጋብርና ትሩፋቶችን ከማስገኘት ባሻገር ሪጅኑን ለነውጥ ለመዳረግ ሰበብ እንደማይሆን አመላክተዋል። እንዴት ስንል ጠይቀናል። አሁን በዚህ ትልቅ ሀገራዊ ፋይዳ ባለው ጉዳይ ዙሪያ እንድንወያይ ስበህ ኤስቢኤስ ላይ ስለጋበዝከኝ እጅግ በጣም አመሰግናለሁ። ተጠቀስከው አፍሪካን ቢዝነስ ማጋዚን ላይ በአባይ ግድብ በአፍሪካ ቀንድና በአካባቢው ዙሪያ ሰላም እንጂ ችግር ሊያመጣ አይችልም በሚል ቶፒክ ዙሪያ ከዶክተር ሀይን ካሳ ጋር አንድ መጣጥፍ ቅፈል ነበረ። መነሻችን ምንድነው? ግድቡ ለኢትዮጵያ ብቻ ሳይሆን ለሁሉም ሀገራት አባይን ለሚጋሩ ተፋሰሱን የሚጋሩ ሀገሮች የኢኮኖሚ ፋይዳ የኢኮኖሚ ጥቅም፣ እንዲሁም ደግሞ መስተጋብርን መፍጠር የሚችል አቅም አለው እና በዛ ዙሪያ ፖዘቲቭ በሆነ አጀንዳ ዙሪያ ዲቤቱ ፍሬም ቢደረግ ሊጠቅም ይችላል የሚል ነው መነሻችን። እንዳልኩት ቅድም ለኢትዮጵያ ብቻ አይደለም ይሄ ግድብ ሀይል የሚያመነጨው ኢትዮጵያ የአፍሪካ ፓወር ፑል የሚባል የሀይል ቋት አለ። በዛ ዙሪያ የናይል ቤዝን ኢኒሽቲቭ ኢኒሽቲቭ ያደርገው ኢትዮጵያን ከሱዳን ከግብፅና ከሌሎችም የምስራቅ አፍሪካ ሀገሮች ጋር የሚያያይዝ የፓወር ኮኔክሽን ፕሮጀክት አለ። ያን ፊድ የሚያደርግ ነው የሚሆነው ማለት ነው የህዳሴ ግድብ እና ከዛ ጋር የሀይል አቅርቦት ችግር ያለባቸው ሀገሮች ናቸው እነዚህ ሀገሮች በብዛት ለእነዚህ ሀገሮች በቂ የሆነ አፎርደብል የሆነ በተመጣጣኝ ዋጋ ሪኖብል የሆነ ንጹሕ የሆነ ሀይል ማቅረብ ይችላል። አገሮቹንም እርስ በርስ እንዲተሳሰሩ ኢኮኖሚ እንዲተጋገዙ ማገዝ ይችላል የሚል ነበረ ሁኔታቸው። ለኢኮኖሚው እድገት ከፍ ያለ አስተዋጽኦ ባያደርግም የኤሌክትሪክ ኃይል ስርጭቱ በኢትዮጵያ ጥገኝነት ስር በሚሆንበት ወቅት ልክ አሁን በኮሮና ቫይረስ ወረርሽኝ የዓለም ፖለቲካዊ ሚዛን እየተለወጠ እንደመጣው ቻይና አብዛኛውን የምጣኔ ሀብት ጉልበት ስላላት ምዕራባዊን ዓለሙን አሳንሶ እሷን ወደ ግሎባል ወይም ወደ ሉላዊ መሪነት ኃይል ሚዛኑን ወደ ቻይና እንዲያጋድል አድርጓል። ያ ዛ አይነት ስጋት አይኖርም። ወ ኢትዮጵያ ስር የመብራት ኃይል ወይም ኃይል ጥገኛ ከሆን ምናልባት ኢትዮጵያ በኋላ በፖለቲካዋም ላይ እንደዚሁ ተጽዕኖ ተሳድር ብናለች የሚል ፍርሃት አይኖርም። በሌሎች ሀገሮች ዘንድ ያስ እንዳይኖር ለማረጋጋት ወይም እምነት ለማሳደር በመንግስት በኩል ምን አይነት የፖሊሲ ስትራቴጂዎች መነደፍ አለባቸው ይላሉ። ጥሩ ጥያቄ ነው። እንዳልከው መስተጋብር ሲኖር፣ ሀገሮች ሀይል ፕላቸውን ኮኔክት ሲያደርጉ፣ አንደኛው ሀገር በሌላኛው ሀገር ላይ ጥገኛ ይሆናል። ሪስኮች ይኖራሉ። ከዚህ ጋር ተያይዞ ሊመጡ የሚችሉ ጥቅምም ይኖረዋል። ሙ ምንድነው የሀይል አቅርቦት ዳይቨርሲፋይ ማድረግ ማባዛት፣ ሶርሶችን ማባዛት፣ ምንጮቹን ማባዛት አንድ ቦታ አደጋ ቢከሰት በሌላው ቦታ ለመተካት ያስችላል እና ጥገኝነቱ መጠቃቀሙ በጣም ከፍተኛ እስካልሆነ ድረስ ሪስኩ ይህን ያህል ትልቅ ነው የሚባል አይደለም። ከፓወር ዲፔንደንሲ ይልቅ ከግብጽ ጋር ያለውን ግንኙነት ካየነው ጂኦፖለቲክስ የተወሰነ ፓርት አለው። ግብጾቹ የሚፈሩት ምንድን ነው? አባይ ላይ በጣም ትልቅ የሆነ ግድብ ኢትዮጵያ ውስጥ ቢገነባ ኢትዮጵያ ያንን ግድብ እንደ ፖለቲካል ሌቨሬጅ ተጠቅማ ተጽዕኖ ለማሳደር ልትጠቀምበት ትችላለች የሚል ፍራቻ አለ። ኦፍኮርስ እሱ ፍራቻም ነው በአንድ በኩል አሁን ያለው የግድቡ ሳይዝ አቅሙ ከልክ በላይ ነው የሚል ክስ የሚያመጣው ማለት ነው። እና ያ ምንቹ አለመተማመን እንጂ በእርግጥ እንደዛ አይነት ሪስክ የሚፈጥር ሆኖ አይመስለኝም። ካለም አለመግባባት አለመተማመኑ ካለ ኦፍኮርስ መንግስታቱ አብሮ በመስራት በኮሚኒኬሽን በመተባበር ኢንፎርሜሽን ሼር በማድረግ ፕሮጀክቶቹን በማስጎብኘት መተማመንን ለመፍጠር ብዙ ስራ መሰራት ይኖርበታል። እንዳልከው ከአክቹዋል ከሆነ የኢነርጂ ዲፔንደንሲ ይልቅ የዓለም አልተማመኑ ፓርት ነው የሚያመዝነው እና እሱ ኢንፎርሜሽን መሽር ማድረግ ማማከር ትረስት ቢዩን ለማድረግ የሚያስፈልጉ እርምጃዎችን ይፈልጋል። በመጣጥፋችሁ ላይ እንዳዋነሳችሁት አሁንም ከተናገሩት አኳያ ግብፅን አንስተዋል። በተለይ በግብፅና በኢትዮጵያ በኩል እንደዚሁም ሌላዋን ተደራዳሪ ሱዳንንም አክሎ ያሉትን ያለመግባባቶች ወይም ያለመተማመኖችን ለመቅረፍ ይህንን ችግር በምን መልኩ ነው ሊፈታ የሚችለው? በኢትዮጵያ በኩል ምን መደረግ አለበት? እስካሁን እያደረገቻቸው ካለችው ነገሮች በተጨማሪ አሁን የነው ነው ያለመመጣጠን ችግር አለ። በአንዳንድ ሁኔታዎች ላይ በብዛት ከሰው ጋር ስትደራደር፣ ሀገሮች እርስ በርሳቸው ሲደራደሩ፣ ኢቨንቴክ አለ። አንድ ሀገር አንድ ፓርት ይሸጣል፣ ሌላኛው ሀገር በመልስ የሚሰጠው ነገር ይኖራል። በአባይ ዙሪያ አባይ ውሃ ወደ ሰማኒያ ስድስት ፐርሰንቱ ከኢትዮጵያ ከመመንጨቱ አንጻር ኢትዮጵያ በራሷ ውሃ ላይ ነው በራሷ መሬት ላይ ነው ድቅም እየገነባች አለችው። ግብጽ በዛ ዙሪያ ላይ የተወሰነ ድምፅ እንዲኖራ ትፈልጋለች በውሃው ፍሰት ዙሪያ መወያየት ትፈልጋለች። በሕጋዊ ማዕቀፍ የተያዙ የተወሰኑ ሪስትሪክሽንስ ማስቀመጥ ትፈልጋለች። ለኢትዮጵያ አስቸጋሪ የሚሆነው ምንድን ነው? ኢትዮጵያ መስጠት እንጂ መቀበል አልችልም። በእንደዚህ አይነት ሁኔታ ብቸኛ የምንጠይቀው ጥያቄ ምንድን ነው? ምን ያህል መስጠት እንችላለን? ምን ያህል ወደ እነሱ መሄድ እንችላለን? ምን ያህል ብንሰጥ ሊበዛ ይችላል? ከሀገራችን ጥቅም አንጻር የሚል ነው እና ምንጮቹ አባይ ለኢትዮጵያ ስላለው ጥቅም ይረዳሉ ሱዳንም ላይ ስላለው ጥቅም ይረዳሉ። አሁን ያሉት ችግሮች ያለመተማመን ችግሮች አሉ። የውሃው ፍሰት ዘላቂና አቋሚ በመሆነ መልኩ ሚኒመም ጋራንቲ ፍለው ግድቡ ከተገነባ በኋላ ከአባይ ግድብ ወደ ግብፅ እና ወደ ሱዳን እንዲፈስ ይፈልጋሉ። ያንን ማረጋገጥ ነው እየሰሩ ያሉት። ኢትዮጵያ ምን ማድረግ ትችላለች? እዚህ ጋር እንግዲህ ያው ድርድር እስከሆነ ድረስ ኢቬንት ኤክስ ካለ ድረስ የምሰጠውን ነገር መጨመር ትችላለህ በአንድ በኩል በሌላ በኩል ደግሞ እንዳይበዛ መጠንቀቅ ትችላለህ። እኔ በበኩሌ የሰጀስት ማድረገው አንደኛው ሜ ምንድን ነው ኦልሬዲ ጠቅላይ ሚኒስትሩ የሚያደረጉት ድርድሩን በደረጃ መከፋፈል። ለምሳሌ አሁን እየተደራደሩ ያሉት ኮምፕሬንሲቭ በሆነ መልኩ ነው፣ የግድቡን አሞላል። በተጨማሪም ደግሞ የረጅም ጊዜ አፈጻጸሙን እንዴት ኦፕሬት መሆን እንዳለበት ነው እየተነጋገሩ ያሉት። ይህንን ብሬክ ዳውን አድርገው በሁለት ደረጃ መጀመሪያ በግድቡ አሞላል ዙሪያ፣ በዛ ዙሪያ ከጨረሱ በኋላ ደግሞ የረጅም ጊዜ አፈጻጸም ኦፕሬሽን ዙሪያ ሊደራደሩ፣ ይሄ ደረጃ በደረጃ መተማመንን ለመፍጠር ችግሮችን አብረው ስል ማድረግ የሚያስችሉ ሜካኒዝሞችን ለመፍጠር ያስችላቸዋል ብዬ አስባለሁ እና አዲስ ነገር አይደለም፣ እየተሞከረ ያለ ነገር ነው። ነገር ግን በዚሁ ከተቀጠለ አይ ቲንክ ውጤት ሊያመጣ ይችላል ብዬ አስባለሁ። እዚሁ በጽሁፋችሁ ላይ እንዳነሳችሁት አንዱም የንግድና ምጣኔ ሀብት ትብብር ወይም ትስስሮሽ ማድረጉ ግብጽንም ሱዳንም ኢትዮጵያንም ቢሆን እንደዚሁ በከፍተኛ በሆነ መልኩ ሊረዳና ሊያግዝ በተለይም የምጣኔ ሀብት እድገታቸው እስካሁን ድረስ ባጡት ምስራቅ አፍሪካ ሀገራት እያጡ ባሉት የኃይል ምንጭ ማነት ሳቢያ የምጣኔ ሀብት ችግሮቻቸውን ሁሉ ሊፈታ ይችላል የሚል ሀሳብ አንስታችኋል። ይህ ምን ማለት ነው? በምን መልኩ ነው እስኬ ድረስ ነው የንግድና የመጣኔ ሀብት ስስሮሹ ፋይዳ ሊኖረው የሚችለው? ይላሉ መጣኔ ሀብትና የንግድ ትርፋት አባይ በተለይ ለሱዳን የሚሰጠው ጥቅም አይ ቲንክ በደንብ ያውቁታል። አባይ ውሃ ፍሰቱ እንደምታውቀው የኢትዮጵያ ክረምት በሚሆንበት ጊዜ ከናቅስ ሰኔ ጀምሮ እስከ ጥቅምት ባለው ጊዜ ነው ወደ ስልሳ ፐርሰንቱ የውሃ ፍሰት የሚፈጸመው። ከዛ ባለፈ በሚቀጥሉት ስምንት ወራት በጣም ዝቅተኛ ፍሰት ነው የሚኖረው። የህዳሴ ግድብ ሲገነባ ግድቡ ውሃ የማያዝ አቅሙ የአባይን የአመታዊ ፍሰት አንድ አመት ተኩል ያክላል። የውሃ ቋቱ ከተሞላ በኋላ ውሃውን እየመጠነ አመቱን ሙሉ እኩል ወይም ደግሞ የተመጣጠነ የሆነ ፍሰት እንዲኖረው ማድረግ ይችላል ማለት ነው። ይሄ በተለይ ለሱዳን ብዙ ጥቅም አለው። አንደኛ አመቱን ሙሉ መስኖ ማምረት ይችላሉ ማለት ነው። በአመት ሁለቴ ወይም ሶስቴ መስኖ ዘዴ በመጠቀም አግሪካልቸር ብርታማነትን መጨመር ይችላሉ ሀገራቸው ውስጥ። ሁለተኛ ትራንስፖርት አመቱን ሙሉ ቀጣይ ይሆናል። ሶስተኛ አባይ ላይ ያሉ የሀይል ማመንጫ ጣቢያዎቻቸው እንደ መረዌ ዳም አይነቶቹ ትልቅ የሆነ የውሃ ቋት ስለሌላቸው የአመቱን የአባይን ፍሰት ማመጣጠን ስለማይችሉ የህዳሴ ግድብ በሚያመጣው የተመጣጠነ ፍሰት ተጠቅመው ከፍ ያለ የኃይል ማመንጨት አቅም ወይም አትሊፍት ፓወር ጀኔሬሽን አትሊፍት ይኖራቸዋል ማለት ነው። ሶ ለሱዳን ያላት ጥቅም የሚያከራክር አይደለም። ለዛም ይመስለኛል ሱዳን ለመጀመሪያ ጊዜ በአባይ ፖለቲካ ታሪክ ውስጥ ከግብፅ ተነጥላ ከኢትዮጵያ ጋር አብራ በህዳሴ ግድብ ዙሪያ ስትከራከር የነበረው ለግብጽ ያለው ጠቀሜታ ከዚህ አንጻር ይህን ያህል ብዙ ነው የሚባል አይደለም። በምን ቢባል ግብጽ የራሷ የሆነ አስዋን ሀይዳም ባሉ ትልቅ ግድብ አላት። የውሃ ቋፍ ካፓስቲውም የአባይን አመታዊ ፍሰት የዋናውን የትልቁን አባይ አመታዊ ፍሰት የሁለት አመት ያክል ነው። ስለዚህ የራሳቸው የሆነ ትልቅ ግድብ ስላላቸው በዛ ተጠቅመው የውሀውን ፍሰት ኦልሬዲ ማመጣጠን ችለዋል ማለት ነው። ስለዚህ የመጠቀም አቅማቸው ልምድ ነው። በተጨማሪ የግብጾች የፓወር ጀኔሬሽን ሀይል ማመንጨት አቅምም እንደዚሁ በጣም ትልቅ ነው። ከኢትዮጵያ ጋር ሲመጣጠር በብዙ እጥፍ የሚበልጥ ነው። ስለዚህ ከዛ አንጻር የራሳቸው የውሃ ችግር የሀይል ችግር ቢኖርባቸውም ከአባይ ሀይል ከኢትዮጵያና ከሱዳን ወይም ከኬንያ አሁን ኮኔክትድ ከሆኑ ከጅቡቲና ከሱዳን ተርፎ ለግጥ ሊደርስ ይችላል የሚል አጠባበቃቸው ኤክስፔክቴሽናቸው ይሄን ያህል ብዙ ላይሆን ይችላል። እና እንዳልኩት ለሱዳን ግን ጥቅሙ የተረጋገጠ ነው። የሀይል የማመንጨት ችግር አለባቸው። ወደ ዘጠና ፐርሰንት የሚሆነው የከረንሲ የማመንጨት አቅማቸውን ለሳውት ሱዳን ስትገነጠል የሀይል የነዳጅ ማመንጫ ማይኖቻቸውን አጥተዋል። በዛ ምክንያት ፓወር ከኢትዮጵያ መግዛት ይፈልጋሉ። ስለዚህ ለባጭሩ በሱዳን ያለው ጥቅም የተረጋገጠ ነው። ለግብጽ ያለው ጥቅም ግን በተወሰነ መልኩ ይህን ያህል የተጋነነ ላይሆን ይችላል። እንደሚያውቁት በአሁኑ ወቅት እስካሁንም ድረስ በተለይ ከ2015 ስምምነት ከፈረሙ በኋላ ታላቁ ህዳሴው ግድብ ፕሮጀክት ላይ በምን መልክ ተጋርተው መጠቀም እንደሚችሉ ባለፈው በጠቅላይ ሚኒስትር ኃይለማርያም ደሳለኝ ወቅት ተፈረመዋል። ያም አራ አምስት ዓመታት በላይ ውይይቶችን አስቀጥሎ የዩናይትድ ስቴትስ በመሀል ሸምጋይነት እንድትገባ ተደርጓል። በዛም ታካይነት የዓለም ባንክ ተጨምሯል ያም ተቋርጦ ነው ያለው በአሁኑ ወቅት የድርድሩ ዋነኛ ልዩነት ነጥብ ምንድን ነው ያስ በምን መልክ ሊፈታ ይችላል ካልተፈታስ መዘዞቹ ምን ሊሆኑ ይችላሉ ይላሉ ልክ ነው እንደተባለው የህዳሴ ግድብ ድርድር ወደ ዋሽንግተን ዞሮ ዋሽንግተን ላይ መግባባት አልተቻለም ከኢትዮጵያ አንጻር ቢያንስ መግባባት አልተቻለም ግብ ዋሽንግተን ላይ የተደረሰበትን ስምምነት ፈርም ያለው ብላለች። ነገር ግን ኢትዮጵያ የግድቡ ባለቤት ስላልተስማማች ስምምነት ላይ ደርሰዋል ማለት አይቻልም። በዛ ምክንያት ጉዳዩ ወደ ዩናይትድ ኔሽንስ፣ ወደ ተባበሩት መንግስታት ሴኪሪቲ ካውንስል ካመራ በኋላ በዛም ጉዳዩን እልባት ላይ ማደስ ይቻላል ተብሎ ስላልተጠበቀ ግብጾች በቅርብ ጊዜ በኋላ እንደገና የሶስትዮሽ ድርድሩን ለመጀመር ተስማምተዋል። ዋሽንግተን ላይ እንደሚገምተው የነበሩት ችግሮች በአጭሩ ለማስቀመጥ ሁለት ይመስሉኛል። የመጀመሪያው የረዥም ጊዜ አስተዳደሩ ነው። የአባይ ግድብ ካለቀ በኋላ የውሃ ቋቱም ከሞላ በኋላ ምን ያህል ውሃ ከአባይ ግድብ አልፎ ወደ ግልጽ መፍሰስ አለበት። በተለይም ደግሞ ድርቅና ከተከታታይ ድርቅ በሚኖርበት ጊዜ ኢትዮጵያ በዛ ወቅት አባይ ላይ ከአባይ ከግድቡ ላይ ካለው ውሃ ቀንሳ መላክ ሊኖርባት ይችላል። ግን ያ ነገር ያ ምን ያህል መሆን አለበት በሚለው ዙሪያ መስማማት አልተቻለም። ዋሽንግተን ላይ የቀረበው አሜሪካኖች ድራፍት ያደረጉት አግሪመንት ላይ ቁጥሮች ተቀምጠዋል። ግን የኢትዮጵያ ተደራዳሪዎች ያ ቁጥር ኢትዮጵያን የሚጎዳ የወደፊት አባይ ላይ ፕሮጀክቶችን የማሳደግ የማጎልበት አቅሟንም የሚገታ ነው ብለው ስላሰቡ ለኢትዮጵያ የሚያስኬድ ሆነው አልተገኘም። አንደኛው ችግር ውስጥ ነው። ሁለተኛው ነገር ደግሞ ህጋዊ ያፈጣጠሙ ምን ይመስላል፣ በአጭሩ ለማስቀመጥ ያህል ነው። ህጋዊ ያፈጣጠሙ ግብፅና ሱዳን ኢትዮጵያ ምን ያህል ውሃ ላይ መስስ አለበት፣ ግድብ ውስጥ በምን ያህል ፍጥነት መሞላት አለበት በሚለው ዙሪያ ከተስማሙ በኋላ ራሱ ያንን ነገር እንዴት ነው ኢንፎርስ የሚያደርጉት? ብዙ አይነት ሜካኒዝሞች አሉ በዚህ ዙሪያ ኢንፎርሜሽን ብቻ ሸር ማድረግ ይቻላል። ከዛም አልፎ ደግሞ በጋራ ማስተባበር ይቻላል። ግድቡን በጋራ ማስተዳደር ይቻላል። በዚህም ዙሪያ መግባባት ላይ አልተደረሰም ማለት ነው። ግልጽ የምትፈልገው ምንድን ነው? በዓለም አቀፍ ደረጃ እውቅና ያለው ባይንዲንግ የሆነ አስገዳጅ የሆነ ህጋዊ መስተዳድር ወይም ዓለም አቀፋዊ የሆነ ስምምነት ላይ እንዲደረስ ነው። ኢትዮጵያ ደግሞ ያ አላስፈላጊ የሆነ ማዕቀብ ተጽዕኖ ሀገሪቷ ላይ ሊያመጣ ይችላል ላታስባለች በዛ ምክንያትም ስምምነት ላይ መድረስ አልተቻለም ማለት ነው። እነዚህ ነገሮች ሰው ማድረግ ቀላል ነገር አይደለም። ምክንያቱም ግብጾቹ የሚፈልጉት ኢትዮጵያ ከምትፈልገው ጋር ይቃረናል። እና ያው እንግዲህ ከሁለቱ አንዱ ኮምፕሮማይዝ ማድረግ ይኖርባቸዋል ማለት ነው። ለምሳሌ አሁን ይሄ የህጋዊ አፈጣጠሙን ካየን ኢትዮጵያ ቮሊንተሪ እንዲሆን በሆነ መልኩ በፖለቲካል ሜካኒዝሞች ብቻ አስተዳደር ነው የምትፈልገው። ግልጽ ደግሞ በአንድኛው ነትሪ ትፈልጋለች። ከሁለቱ አንዱ መመረጥ ይኖርበታል ማለት ነው። ያ ነው እንግዲህ ድርድሩን አስቸጋሪ የሚያደርገው። ከዛ ባሻገር እስካሁን የኢትዮጵያ መንግስት ከሚተችባቸው ነገሮች አንዱ በተለይም የዲፕሎማሲና የሕዝብ ግንኙነት ስራዎችን በውል አልሰራም። በሀገር ውስጥም እንደዚሁ ሕዝብን ግንዛቤ አላስጨበጠም በውል እንደዚሁም በባህር ማዶም የአሁኑ መንግስት ብቻ ሳይሆን ባለፉት በተካታይ የነበሩት መንግስታት የዚህ አይነት ድክመት ይታይባቸዋል። ግብጽ ለዓመታት ያንን አይነት ስራዎች ስትሰራ ቆይታለች ና ሚዛኑ የተዛባ ነው በተለይ በምዕራቡ አለም ዘንድ ያለው አተያይ እና ያንን ለመቀየር ጥረት መደረግ አለበት የሚሉ የተለያዩ በመስኩ ምርምር ያደረጉ ሰዎች ይገልጣሉ በዚህ ላይ ያለው ተርሶ አስተያየት ምንድን ነው ዜጎችስ ልክ እንደ ርሶ እን ያሉ ኢትዮጵያውያን በምን መልኩ ነው ይህንን ለህዝባቸው ግንዛቤ ማስጨበጥ አለባቸው ብለው የሚሉት በእርግጥ እርሶ አሁን ይሄንን ራሱ እያደረጉ ነው በዚህ በቃለ ምልልስ አስተያየቶ ምን ይሆናል ለመንግስትና ለህዝብ ከሳሁን ልክ እንዳልከው ለግብጽ እና በኢትዮጵያ መካከል በዲፕሎማቲክ ፍሮንቱ በሚዲያው በሌሎችም ጎኖች በአባይ ዙሪያ ያለው አስተዋጽኦ እንቅስቃሴ ተመጣጣኝ ነው ማለት ይከብዳል። ይሄ በአንድ በኩል ከኢኮኖሚ ልዩነታችንም ጋር የተያያዘ ነው። ግብጽ ከኢትዮጵያ በተሻለ ሁኔታ ሰላም፣ መረጋጋት ሀገሪቱ ውስጥ ስለነበረ ኢኮኖሚዋን ማጎልባት ትችላለች ለረጅም ጊዜ ያህል። ስትራቴጂክ ቦታም ስላላት ጂኦ ፖለቲካ አቅም ገንብታለች። ያንን ተጠቅማ የሚዲያ አውታሮቿን ማዳበር ትችላለች እና የተሻለ ኢንፍሉዌንስ አለ ኢትዮጵያ ጋር ሲነጣጠር ማለት ነው። ኢትዮጵያ እንግዲህ ያው እያደገች ያለች ሀገር ነች። አገሪቷ ስታድግ የውጭ ጉዳይ ሚኒስትሪውም እንደዚሁ አቅሙ እየጎለበተ ሊሄድ ይችላል። የተሻሉ ዲፕሎማቶችን መቅጠር ይችላል። የማስልጠን አቅሙም እንደዚሁ እየዳበረ ሊሄድ ይችላል እና በጊዜ እየጠበበ ሊሄድ የሚችል ነገር ነው። ነገር ግን አሁን ይሄ የአባይ ግድብ የሚያሳየን ምንድን ነው? እንደ ናሽናል ፕሮጀክት ነው ይሄ ነገር። ሁሉንም ኢትዮጵያ የሚያስማማ ነገር ነው። ሁሉንም የሚያግባባ ጉዳይ ነው እና አገርም ዩኒፋይ የማድረግ አቅም አለው ማለት ነው እና በዚህ ዙሪያ ኢትዮጵያውያን ከሁሉም አንግል ከሁሉም ወኮስ ላይፍ የተለያየ ቦታ መጥተው በአንድ ዙሪያ በአንድ ድምፅ መናገር የሚችሉበት ጉዳይ ነው እና የኢትዮጵያ መንግስት ይህንን መጠቀም ይችላል ብዬ አስባለሁ። አንድነትን ለመገንባት ቻሉ የተማሩ ሰዎች በሙያቸው እንዲተባበሩ ለማድረግ ሚዲያም ላይ እንደዚሁ አስፈላጊ የሆነውን ኢንፍሉዌንስ ለመፍጠር ይሄ የኮኦርዲኔሽን ስራ ነው። የተሰሩ ያሉ ብዙ ነገሮች አሉ፣ ግን ያው ይሄ ተጧጥፎ መቀጠል ይኖርበታል። ድቡ የሚያልቅ ነገር ሊሆን ይችላል፣ ግን አይ ቲንክ ይህንንም ተጠቅሞ ቋሚ የሆነ ኢትዮጵያውያን ህብረት ዘላቂ የሆነ ትብብር ለመፍጠር መንግስት ሊጠቀምበት ይችላል ብዬ አስባለሁ። ዶክተር አዲሱ ላሽተው በብሮኪንግስ ኢንስቲቱሽን ሪሰርች ፌለው፣ ስለ ቃለምልልሱ እናመሰግናለን። ካሳሁን፣ በጣም አመሰግናለሁ ስለ ጋበዝከኝ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።